በብሪታንያ ዋና ከተማ ለንደን በሚገኘው ግሬንፈል የሚባለው ግዙፍ የመኖሪያ ህንፃ ላይ ባለፈው ሳምንት በደረሰው ቃጠሎ የሞቱት ሰዎች ቁጥር ሰባ ዘጠኝ ሳይደርስ እንዳልቀረ የከተማይቱ ፖሊስ አስታውቋል። በህንፃው ላይ ነዋሪ የነበሩ ኢትዮጵያውያን በአደጋው የቤተሰብ አባላቶቻቸውን ማጣታቸውን የተናገሩ ያሉ ሲሆን እስካሁን በሕይወት ይኑሩ አይኑሩ ካልተረጋገጠው ወገኖች መካከል ኢትዮጵያውያን እንዳሉባቸው ይገልጻሉ። ጽዮን ግርማ ተከታትላ ዝርዝሩን ይዛለች። እረቡዕ ሰኔ ሰባት 2009 ዓ ም በለንደን ሰዓት አቆጣጠር ከሌሊቱ 7 ሰዓት ግሬንፌል በተባለው ህንፃ ላይ የደረሰው የእሳት ቃጠሎ ከውጭ ሲታይ እጅግ አደገኛነቱን ማስተዋል ይቻል ነበር። በውስጡ ደግሞ ከእሳቱ ለመውጣት በደረጃው የሚሮጡና ውስጥ ሆነው የእሳት አደጋ ሰራተኞችን ሲጠባበቁ የነበሩ ነዋሪዎች እንደነበሩ ሲዘገብ ሰንብቷል። ከእነዚህ ሰዎች መካከል አንዱ ኢትዮጵያዊው ጳውሎስ ወልደስላሴ ይባላል። ከአንድ ልጁና ባለቤቱ ጋር ሲተርፍ አንድ ልጁን ደግሞ አጥቷል። በእለቱ የነበረውን ሁኔታ እንዲተርኮልናል። ጫጫታ ሰማን። በረንዳ ላይ ምንድን ነው ብዬ ነቃው። ጭስ ይጨሳል እና ሰዎች ይንጫጫሉ ሁሉንም ተዘጋጁ አልኳቸው። ሁለት ልጆች ነው ያሉኝ፣ አይዛክ እና ብቃት ይባላሉ። ገኒ ትባላለች ባለቤቴ። አብረን ሆነን በቃ ተዘጋጁ አለን አለበበስካቸው ምን አልኳቸው እና የውሰድኩት አክሽን ናይን ናይን ደውዬ ፋየር ብርጌድ ሁኔታውን ነገርኳቸው እና አዌር ሆነናል እና እንጠብቃለን አሉኝ። እኛ የምንኖረው አስራ ስምንተኛ ፎቅ ነው። ሌላ አበሻ ጓደኛችን አለ ሰባተኛ ፎቅ። እሱ መንቃቱን አለመንቃቱን ለማወቅ እንደገና እሱ ጋ ደወልኩለት። አላወቅም ነበር ነቃ። አንድ ባለቤት ቀስሶ እሱ ከኛ በፊት ቀር መወጣት ቅርብ ስለነበር ማለት ነው። ጓደኛው ከመጣ በኋላ የእሳት አደጋ ሰራተኞቹ መጥተው እስኪያወጧቸው እየተጠባበቁ እንደቆዩ ይገልጻል። እሳቱ የተነሳ ሁለት በእኛ ሳይድ አደለም ኦፖዚት ሳይድ፣ ስለዚህ በመሀል ሊስትና ስቴርኬዝ ስላለ እኛን አልነካንም። ለረጅም ሰዓት በጣም ደጋግሜ ስደውል ስልክ እንደገና ማረ እንዴት ነው እንዴት ነው ብለን ደዋወለን። በመሀል ተንኳኳ ሲኮክ ፋይር ብርጌዶቹ መስሎኝ ነው መጀመሪያ የከፈቱ። ስከፍት ፊት ለፊታችን ካለው ትን ጨስ ነበር። ቤቱና አንድ አበሻ ነው መጣ ዛሬ ጭጨሳል እንዴት ነው አለን። አስገባሁት። እኛ ቤት ምንም አልተቀጣጠለም፣ ምንም አላለም። እሱን አስገባሁት። መጨረሻ ላይ ከጎናችን ደግሞ አለች ሴት ሶስት ልጆች ያሏት አረብ ነች። ተንኳኮስከፍ እሷ ችኪችኔ ውስጥ እሳቱ ገባ እና አስገቡኝ አለች። አስገባናት እና ሁላችንም አንድ ላይ ሆንን ማለት ነው። ጠቅላላ የእኔ ልጆች ሁለት የእሷ ልጆች ሶስት አምስት ህፃናት እና እሷ ብቻዋን ልጁ እና አራት አዳልት ማለት ነው። ሁላችንም ሆነን በቃ እየጠበቅን በየአቅማችን ሁላችንም ሁላችንም ባለን ስልክ እንዋውላለን እንዲመጡልን ፋይር ብርጌዶችን የተቻላቸውን እያደረጉ ነው ብለው ነው እንዲ ምንም ሌላ ነገር የለም። በጣም ረጅም ሰዓት የተነሳው አንድ ሰዓት ነው። እነሱን ተስፋ እያደረግ ጠበቅ። በቃ ነገርኳቸው። የመጨረሻ ቢጠፋና እዚሁ አንቃጠልም። ስለዚህ ሁለቱን መስኮት ከፍ- በዚህ እንወርዳለን አልናቸው። በመስኮት እንወርዳለን። እኔ ትልቁን ይዛለሁ፣ አንቺ ደግሞ ትንሽ ይዘሽ በዛኛው መስኮት እንወርዳለን እንጂ እዚሁ ቆመን አንቃጠልም። ግን መጨረሻቸውን እንሞክራለን ነገርኩት። ወንበር አዘጋጀ። ሁለት መስኮቱ ላይ እንዲወጣ ይዛክን ያኛው ትንሽ ስለሆነ አቅፈነው እንትን ማለት ይችላል። ይ ወንበሩ ላይ ማንንቱ ላይ ቁጭ ብዬ በመስኮት ልጫው አለሁ ፐልፕ ላለው የሚሰማኝ የለም። በቃ እንዴት ነው መሙት ማለት ምንድን ነው? ምንድን ነው ማድረግ ያለብኝ? ይህም በማሰብ ጀመር ያለን አማራጭ ደጋግሞ መደወል ነው። አረ እንዴት ነው ጠቅላላ ዘጠኝ ነን ብዬ በቁጥሩ ነው ደጋግም ደውዬ እነግራቸዋለሁ የለንደን ቢዚ ሲሆን የሌሎች ላይኖችን ያገናኙሻሉ እና መጨረሻ ላይ ያገኘሁት የኢሴክስ ፋየር ብርጌድ ነው። አነጋገርኩት። እንዲታገሱ ሲነገራቸው ቆይቶ፣ በመጨረሻ በእርጥብ ጨርቅ አፍንጫቸውን እያፈኑ በአደጋ ጊዜ መውጫ ደረጃው እንዲወጡ ተነገራቸው። ይሄንን ልጆችን ሁሉ በቃ አንሶላውን፣ ጨርቁ ሁሉንም በቃ ሕጻናቶች ሁሉንም ጨርቅ አለባብሰን አለባብሰን በቃ ሁላችንም ልንወጣ ስለልክ ፋየርማን ነው መጣ መጣና ሲ ምንም የነገረን ነገር የለም። ጨርቅ አድርጎ ምን ያለን ነገር የለም እ በስልክ የነገረኝ ነው። ኦልሬዲ ተዘጋጅች ያለው በቃ ልጆቹን አልብሰን ትልቁን ልጄን ከሴት ወንድ ይሻላል ብዬ አበሻው ከዛ ክፍል ከመጣ ልጅ ጋር ላኩት ተደራ ብዬ ማለት ነው እኔ ደግሞ ትንሹን ይዤ ሴቶቹን ደግሞ እነሱም እርስ በርሳቸው ትልቋ ትንሿ ሌታሷም ሁሉም ወጡ። በቃ ጨለማ ነው። ከአስራ ስምንተኛ ፎቅ አላቅም ጨለማለ ስሞካለ ብቻ ወጣ ነው እንደ መንመልሽ ምንም አላቅም። በቃ በሸርትቴ ነው፣ እየተጋጫጨች ነው። ምንድን ነው በቃ ልጁን እንደዚህ አቅርፍ ያለው። እኔ ትንፋሽ እንዳያንሰው ጨርቁን አፍኘዋለሁ። በቃ እኔ ትንፋሽ ያለ ያጥረኝ ሲል ወደ ራሴ ትንፋሽን ማለት ነው። ልክ እኔ ፍናንሽ ልውድቅ ስል ትንፋሽን ጨርቁን አንሳና ኔ ጋር ግና ትንሽ ሪሊፍ ታገኝ መልሼ እሱን እያደረግ እንደዛ እያደረግን በተአምር ወጣል። ከኛ ሰዋ ላይ ወጣ፣ ሰውም የለም በስትሬቸር ሲወጡ ነው ያየሁት። እና ያንን እንደዛ አድርገን ወጣል። ከወጣን በኋላ ልክ እኔ መብራት ሲያላመንቶም በቃ የሆነ ጨለማ የሆነ እንትን ተብሎ በቃ መብራት አየን። በገዝ አየር ሁሉ መጣ ልዩ ናቂሳ ወጣን። ከወጣን በኋላ በቃ ልክ እኔ እንደወረድ ተከትለኝ ወረደች፣ ገሊ ባለቤት ማለት ነው። ከዛ ተያይዘን አይዛ ክሳል አንዴ አይዛ ክማ ከኛ በፊት ነበር። እነሱ እኮ ናቸው መጀመሪያ የላስባቸው። ስለዚህ ወቷል፣ ውጭ እናያቸዋለን አልኳት። በቃ ውጪ አንድ አበሻ ጆን የሚባል አለ በጣም በጣም የሚረዳ ነው እሱ ጋር ተቀበለ ልጄን ሲያዩት እግዚአብሔር ይመስገን ልጁ ደህና ነው ብዙ ሱ ነው ብኖሩ አልወሰደም እና እየተነፈሳል ምንም በቃ ከድንጋጤ እና ከእንትን በስተቀር ደህና ስለሆነ የባሱት እያከሙ እኛን አቆዩን ምንም በእሱ በኩል ችግር የለውም ምክንያቱም ደህና ነበር እሱ ከእዛ እኛ ብቻ እሱ ለጆኒ ለሚባለው ስልኬ ፍለጋ ነው ልጄን ልቁ ትልቁ ፍለጋ ሄድኩኝ በአጋጣሚ እነዚያ አብረውኝ የነበሩት ልጆች ወጥተዋል እነሱንም አገኘዋቸው አረበዋል። ልጁ ሀያ አስራ ሁለት አመቷ ልጅ ጠይቅ፣ ጠይቃት አይቸዋለሁ ውጭ አይቸዋለሁ አለች። አይቸዋለሁ እርግጠኛ ነሽ? አዎ። ከኛ ጋር ስለነበረች በደንብ አይተዋል። ነጋ ግን ጠይቆት አይቸዋለሁ አለች። ያንን ተስፋ አድርጌ በቃ ስጠብቅ በሁለት ቦታ ነበር የሚወጣው እና በሌላ ሳይደጅ ፍለጋ ጀመርኩ። እዛም የለም። በቃ ተስፋ ሳረግ እስካሁን ዝ ልጁም አልተገኘም። የላከው አብረህ ልጁ ይዞ እንዲወጣ አገኘት። ልጁን በኋላ ላይ ፍለጋ ልጁን አገኘት። እዛው አገኘት። ታገኘው የታረካዋል ደረጃ ላይ ወደቀብኝ አለ። ደረጃ ላይ እንትን ያልኩት አለኝ። በቃ ሳገኘው ደረጃ ነው አለ። የትኛው ደረጃ ነው? አላውቅም፣ ጨለማ ነው። በቃ ምንም የተረጋጋ ሁኔታ አደለም። የተሳሳትኩት ወንድ ከሴት ይሻላል ብዬ፣ እሱ አይለቀውም ብዬ አጠናከርኩ እንጂ እናቱ ብትይዘው ኖሮ ልጆን ስለሆነ አብራ አለች እንጂ ትተዋት ሄድ ነበር። እና ያ ሁልጊዜ ይቆይ ትልቅ ስተሰራው ና አመኘ ሂድ ስለው አምኖ እኔን አምኖ ሂድ ስለው ሄደ። ትዛዜም ግን ውስጤ በቃ የመጨረሻ ቀጣጥ እና ህይወትም በአጭር ቀጫው በዚህ አይነት ሁኔታ ነው ልጅ ያጣሁት። በቃ ይሄ ነው ታሪክ፣ ሌላ ምንም። እነዚኛዎቹስ አብረዋቸው የነበሩት ከሶስት ልጆች ውሀ ጋር የነበረችው እናት ሁሉም ተረፉ። በጣም የሚያሳዝነው እኮ ልጄ ብቻ ነው እዛ የቀረው። እሷ እንኳን እናቷም እንደዛ ሁሉ ሁሉም ተረፉ። ሁሉም ሶስቱም ልጆቿ እሷም ተረፉላት። እነሱን ሁሉ እኛንን የረዳናቸው ውሃ ሰጥተን በጫረን አድርገን ያን ኮ ነው ምልሽ ሐላፊነት እኮ ጉዳይ እኮ ነው ያ ነው እኮ የሚያሳዝነኝ እኮ ያ ነው እኮ ያ ነው እኮ ያ ነው በጣም እሱ ጠንካራ ነው በጣም ፊት ነው መሮጥ ይወዳል በቃ እንዴት ነው የሚደክም ልጅ አይደለም ጳውሎስ የስድስት አመት ልጁ አይሳክ ልጅም ቢሆን ጠንካራና በስፖርት እንቅስቃሴዎች ላይ የሚሳተፍ በመሆኑ ተሯሩጦም ያመልጣል የሚል ግምት እንደነበረው ይናገራል ሌላው ከባለቤቱና ከሶስት ልጆቹ ጋር በህንጻ ውስጥ የቀረው አቶ ሀሽም ክድር ይባላል። ጆኒ ዮርጋሳ የተባለው የሀሽም ጓደኛ በእለቱ የተፈጠረውን ሁኔታ እንዲህ ተርኮልናል። በመስታወታችን ስር ሲጮ ሰሞ መንገድ ላይ መንገድ ላይ ነኛ ቤትም ወደ ሁለት ፖሊስ መኪና ሲያልፍ ሰማኝና ምንድን ነው ብዬ ተነስ በመስታወት በኩል ቀና ብዬ ሳይ በቢልዲንጉ ኔ ፊትለፊት ታየኛል ቶፕ ፍሎር እሳት ተቃጠለ ነበር የነበረው እና ስልኬን አወጣሁኝና ስ ኖርማል ነገር ነው ሪኮርድ ማድረግ ጀመርኩኝ ፋይሩም ማለት ነው ከዛ በኋላ ጀስት ፎር ሰም ሪዝን የጀስ የጓደኛ ስም ክሊክ አደረገች ጭንቅላቴ ላይ። ወይ አሁን ስልክ ስቶፕ አደረግኩኝና ቪዲዮ መቅረጽን ደወልኩለት። ሀሎ ጆኒ፣ ሀሎ ጆኒ፣ ልስን አልኩት የእናንተ ቢልዲንግ መሰለኝ። እዛ እንደሚሆን እንኳን አላውቅም ብዙ አንድ አይነት ቢልዲንጎች አሉ እዛ አካባቢ። ልስን አልኩት የእናንተ ቢልዲንግ መሰለኝ የተቃጠለ ነው ስለ ጊዜ አዎ የእኛ ነው አለኝ እና ምን የጠበክ ነው አሁን ቶሎ ብለህ ውጣ አልኩት። እሺ ጆኒ አለኝ መልቼ እየመጣሁ ወዳንተ ጋር አልኩት እሺ አልኩኝ። ሄድኩ ሶስት ልጆች አሉት። በቃ መጣሁ ላልኩት፣ ና ከቤት ወዲያ ሆኖ ጠላጫማ አድርጌ ጀስት በመኪና ሊ የአምስት ደቂቃ መንገድ ነች በመኪና ተነስ ልኩ ወደ እዛ አካባቢ መኪና አቆምኩኝና ከኋላዬ ውሃዎች ውሃ ነበረኝ። ውሃውን አወጣሁኝ። ለምን እንዳ አወጣሁት አላውቅም። ውሃ አወጣሁኝና ወደዛ እየወረድኩኝ ወደ ቢልዲንግ ወደ የሚቃጠል ቢልዲንግ ላይ ውሃውን ጥግ ላይ ወረወርኩኝና ወደዛ ሴት እና ሁለት ፖሊሶች ነበሩ፣ ከኔ በፊት የሰማዋቸው ነበሩ። እዛ በር ላይ ቆመዋል። አትገባም አሉኛ ሴ መግባት አለብኝ ወንድሜ ይዞን ፋይር ና በትዌንቲ ሰከንድ ፎርኖ ያለው መሄድ አለብኝ አልኳቸው። አትሄድም አሉ። ከሀሽም ጋር እስከ መጨረሻ ስልክ ሲደዋወል እንደነበርና ና በመጨረሻም ስልኩ እንደጠፋበት ይገልጻል። የሁኔታውን አሳዛኝነት የሚያስታውሰው ጆኒ ከእሳት ውስጥ የሚወጡትን ሰዎች ለማትረፍ ከፍተኛ ርብርብ እንደነበር ይገልጻል። በመጨረሻም ሀሺም ከእነ ቤተሰቦቹ ከእሳት ውስጥ ሳይወጣ ቀረ ብሎናል። አዲስ አበባ የሚገኘውና ቤተሰቡ በከፍተኛ ሐዘን ውስጥ እንደሆነ የገለጸልንን የሀሺምን ወንድም አቶ መሀመድ ከድርን ማምሻውን አነጋግሬው ነበር። ወንድሞቼ ከነ ልጆቹ ነው ያጣው። ከዛ በላይ ለመቅነት ደግሞ በጣም ይከብዳል። የእርሶ ታናሽ ወንድም ነው? ታላቅ ወንድም? ታናሽ ወንድም፣ ታናሽ ወንድም። ምን ያህል ጊዜ ሆነ ወደ ለንደን ከሄደ? አንድ አስራ አምስት አመት ቤተሰቦች ያፈራው፣ እዛ ከሄደ በኋላ ነው ወይስ አፍርቱን? አዎ አዎ አዎ አዎ ስንት ልጆች ነበር ያለው? ሶስት ልጆች ናቸው። ስንት አመታቸው ነው? አስራ አራት አስራ ሶስት አስራ ስድስት አመት እንደዛ መሰለኝ፣ እርግጠኛ ግን አይደለሁም። ተገናኝታችሁ ነበር በቅርብ ጊዜ? የዛሬ አመት አካባቢ ያጠዋል። ነው አደጋው መድረሱን እንዴት አወቃችሁ? በቃ ይህም ኖርዌይ ያለች አንድ እህት፣ በቃ እሷ ደውላ ነገረችኝ። ሳናተ ነገረችን በሰ በኩል መረጃውን ነው ያገኘ ነው። እህቶቻችን ወንድሜ ማል ታናሽ ወንድማችን የእሱ ታላቅ በተለያየ ቦታ ቢሆንም አብረው ነው ያሉ። የለንደን ፖሊስ አደጋው በዚህ ህንጻ ላይ እንዴት እንደተነሳ እስካሁን አጣርቶ እንዳልጨረሰ እየገለጸ ይገኛል። በአደጋው ሰባ ዘጠኝ ሰዎች ሳይሞቱ እንዳልቀረም ዛሬ አስታውቋል። በትላንትናው ዕለትም ለሟቾች የመታሰቢያ ዝግጅት ተዘጋጅቶ እንደነበር ታውቋል። ኢትዮጵያውያኑም ከአደጋው የተረፉ ቤተሰቦች በአንድ ላይ እየተሰባሰቡ ሀዘናቸውን እየተወጡ እንደሆነ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ